the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሚያዝያ ሰባት ሁለት ሺህ ስምንት ዓመተ ምሕረት ተፈጥሮ የነበረው የሞርሌ ደቡብ ሱዳን ብሔረሰብ ታጣቂዎች ጥቃት ብዙ ውይወት ነው ያለፈበት። የሆነ ግን የህዝቡ ውይይቶች አድርገናል። ህዝቡን ለመረጋጋት ይህንን በመሰራታችን ህዝቡን አሁን በተረጋጋ ሁኔታ ላይ ነአለ። የጋምቤላ ክልል አስተዳዳሪ አቶ ጋትሎ አክ ናቸው በቅርቡ በክልሉ ከደረሰው አሰቃቂ ድንገት በኋላ በአካባቢው ጸጥታ ዙሪያ ከሰጡት ቃለ ምልልስ የተወሰደ ነው። በዕለቱ አብይ ርዕስ ዝርዝሩን ይዘናል። ከምሽቱ ዜናዎች መካከል ደግሞ አፍሪኮም አፍሪካ ውስጥ ሌላ ጦር ሰፈር እያፈላለገ ነው። የሊቢያን አንድነት መንግስት ለማስታጠቅ ሌላ ችግር ይኖራል ተባለ። ለነገረቡ ያቀድኑ ሰላማዊ ሰልፍ አይቋረጥም ይላሉ የናይጄሪያ የሰራተኞችና የሙያ ማህበራት ተጠሪዎች። ዝርዝር ሌሎችም አሉ። ሳምንታዊ ቅንብሮች ሐኪሙን ይጠይቁና ንግድና ምጣኔ ሀብት፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክብራትና ኮረና አድማጮች ከዛሬ ማክሰኞ ግንቦት 9 2008 ስርጭታችን ጋር አስተናጋጃችሁ አሉላ ከበደና አዲሱ አበበንን ከአቀናባሪያችን ብርሃን ኃይሉ እንዲሁም ከስርጭት መሐንዲሱ ጆ ጊል ጋር አብረን እናመሻለን። በቅድሚያም የሰዓቱን ያለም ዜና የዩናይትድ ስቴትስ ጦር አፍሪካ ውስጥ ሁለተኛ የጦር ሰፈር ለማቋቋም በ11 ቦታዎች ፍለጋ ማካሄዱን አፍሪኮም የዩናይትድ ስቴትስ የአፍሪካ እዝ ቃል አቀባይ አስታወቁ። ኮሎኔል ማርክ ቻውድል ብራስልስ ውስጥ ለቪኦኤ ዘጋቢ ካርላ ባብ በሰጡት ቃል ናይጄሪያ ውስጥ አለመሆኑን ከመግለጥ በስተቀር ሁለተኛው ጦር ሰፈር አፍሪካ ውስጥ የት የት አካባቢ እየተፈለገ እንደሆነ አልተናገሩም። ዩናይትድ ስቴትስ በምስራቅ አፍሪቃዊቱ አገር ጅቡቲ ውስጥ ጦር ሰፈር እንዳላት ይታወቃል። የዩናይትድ ስቴትስ ኃይሎች ለጸረ አልሻባብ ጦርነት ሶማሊያ ውስጥ፣ በቦኮ ሐራም ላይ የሚካሄደውን ውጊያ ለመርዳት ካሜሮን ውስጥ እንደሚንቀሳቀሱ ይታወቃል። የአፍሪቆም ዋና አዛዥ ጀኔራል ዴቪድ ሮድሪጎስ በተናገሩት ቃል ስቱትጋርት ጀርመን ውስጥ የሚገኘው የእዙ ዋና ጽሕፈት ቤት እዚያው አውሮፓ ውስጥ እንደሚቆይ ተናግረዋል። የእዙ ዋነኛ ተልእኮም የአሜሪካን ጥቅሞች ማስጠበቅ፣ አፍሪካ ውስጥ ሰላምና መረጋጋት እንዲኖር መስራት መሆኑም ተመልክቷል። የሊቢያውን አንድነት መንግስት ማስታጠቅ ሌላው ዝግብና ግጭት ያስከትላል ተባለ። የማስታጠቁና ዋና ትኩረቱ ዓላማ ግን እስላማዊ መንግስት ነኝ የሚለው ሽብርተኛ ቡድን ሊቢያ ውስጥ የሚያደርገውን እንቅስቃሴ ለመግታት ብሎም ባለበት ለመገደብ እንደነበር ታውቋል። ይህ ትናንት ሰኞ በምዕራባዊ ኃይሎች ይፋ የሆነውና የተባበሩት መንግስታት ድርጅት የሸመገለው የሊቢያ አንድነት መንግስት ለማስታጠቅ የተደረሰው ስምምነት ሌላ አደጋ መደቀኑ ነው የተገለጸው። ከሀያ በላይ ሀገሮች ልኡካን የተገኙበት የቪየናውን ስብሰባ የመሩት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የኢጣሊያው አቻቸው ፓሎ ጊንቱሎኒ ሲሆኑ ምዕራባውያኑ በሚደግፏቸው ጠቅላይ ሚኒስትር ፋይዝ አልሲራጅ ስር ሊቢያን በአንድነቱ መንግስት ስር ለማደራጀት የተያዘው ጥረት ለጊዜው እንዳልሰራ ታውቋል። ለነገ ረቡዕ ያቀድነው የተቃውሞ ሰልፍ እንደተጠበቀ ተጠበቀ ነው፣ አይቋረጥም ሲሉ የናይጄሪያ የሰራተኞችና ሲቪል ማህበራት ቡድኖች አስታወቁ። ሰልፉ የነዳጅ ዋጋ ጭማሪን በመቃወም የሚካሄድ እንደሆነም ታውቋል። የናይጄሪያ የሰራተኞች ኮንግረስና የእደ ጥበባት ኮንግረስ በሰጡት ማስታወቂያ ነዳጅ ዋጋ ከ145 ኒያራ ወደ 75 ሳንቲም በጋሎን ከ86 ከ50 ኒያራ ወደ 43 ሳንቲም ካልወረደ የተቃውሞ ሰልፉ ላልተወሰነ ጊዜም ወደፊት የሚቀጥል ነው ብለዋል። መንግስት የዋጋ ጭማሪውን አስመልክቶ በሰጠው መግለጫ ግን በውጭ ምንዛሪ ምክንያት የተከሰተውን ቀውስ ለመቀነስ የተደረገ እንደሆነ ይናገራል። መንግስት በተጨማሪም ከሰራተኞቹ ማኅበራት ጋር ለመዋየት ቀጠሮ መያዙንም ተናግሯል። የናይጄሪያ የሰራተኞችና የሲቪል ማኅበራት ጥምረት ዋና ጸሐፊ አቢዮዱን አሬሞ እንደተናገሩት ግን ምንም አይነት ንግግር ከመጀመሩ አስቀድሞ መንግስት የነዳጁን ዋጋ ማስተካከል አለበት። አድማጮች፣ ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። በተቃዋሚዎች እጅ ያሉትን ቦታዎች መልሶ ለመቆጣጠር በሩሲያ የአየር ድብደባ የሚታገዘውን የሶሪያን መንግስት ለመግታት የተያዘው ጥረት እየተፋለሰ ነው የሚለውን እሳቤ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አቃለሉ። ኬሪ ይህን ያሉት ቪዬና ላይ አምስት ዓመታት በዘልቀው የሶሪያ ጦርነት ላይ ትኩረት ባደረገው የበርካታ ሀገሮች ዲፕሎማቶች ጉባኤ ዙሪያ ዛሬ በሰጡት ጋዜጣዊ መግለጫ ነው። ጄፍ ከስተር ዘገባ አጠናቅሯል። አሉላ ከበደ ያቀርባል። ጉባኤው አጣብቂኝ ውስጥ የገባውን ተፋላሚ ወገኖች የፖለቲካ ድርድር ጨምሮ በቋፍ ላለው የተኩስ አቁም ስምምነት ዘለቄታና የሰብአዊ እርዳታ ለማድረስ የተባበሩት መንግስታት የያዘውን ጥረት ላስተጓጉለው ሁኔታ እልባት ለማበጀት ጭምር የታለመ ነው። በእንግሊዝኛ በእንግሊዝኛው ምህጻረ ቃል አይስኤስጂ የሚል ስያሜ የሰጡት አስራ ሰባት ሀገሮች ያሉበት ዓለም አቀፍ የሶሪያ ደጋፊ ቡድን ዲፕሎማቶች የተሳተፉበትና ሁለተኛ ቀኑን የያዘው ይህ ጉባኤ ባለፈው የካቲት አጋማሽ በትላንትናው ዕለት በቋፍ ላይ መኖሩ ስለተገለጸው የሊቢያው ተኩስ አቁም ስምምነት መምከሩም የሚታወስ ነው። ዛሬ የተሻለ የተኩስ አቁም ሁኔታ እንዲሰምር በሚል በሶሪያ ያለውን ሁኔታ አስመልክቶ የጀርመኑ የውጭ ጉዳይ ሚኒስትር ፍራንክ ዋልተር ስቴንማየር የተናገሩት ተመልክቷል። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ኬሪ ከሩሲያዎቻቸው ሰርጌ ላቭሮቭ ጋርም ተገናኝተው ተነጋግረዋል። ኢራቅ ዋና ከተማ ዛሬ ማክሰኞ የደረሰ ፍንዳታ ቢያንስ 68 ሰዎች ገድሎ ሌሎች አንድ መቶ ማቅሰሉ ተገለጠ። ጥቃቱ የደረሰው ሰሜናዊ ባግዳድ አልሻአብ በተባለ ስፍራ ሲሆን፣ ባለስልጣናት እንደገለጡት አንዲት አጥፍቶ ጠፊ ነች በአንድ የገበያ ስፍራ ጥቃቱን ያደረሰችው። ደቡባዊ ባግዳድ የሚገኘው የራሽድ አካባቢም በሌላ ፍንዳታ መመታቱ ተሰምቷል። ለሁሉም ጥቃቶች ኃላፊነት የወሰደ ወገን የለም። ባለፈው ሳምንት ባግዳድ አካባቢ ለደረሰውና ወደ አንድ መቶ ሰዎች ለሞቱበት ጥቃት ግን ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ኃላፊነት መውሰዱ አይዘነጋም። ይህ በእንዲህ እንዳለ የኢራቅ የደህንነት ኃይሎች የአር ሩትባህ ከተማን ለመቆጣጠር እየተቃረቡ መሆናቸውን አስታውቀዋል። አር ሩትባህ በእስላማዊ መንግስት ነኝ ባዩ ቡድን ቁጥጥር ስር ያሉ አካባቢዎችን ከዮርዳኖስና ከሶሪያ ድንበር ጋር የምታገናኝ የምዕራብ አንባር ክፍለ ሀገር ከተማ ነች። የአንባር ክፍለ ሀገር አካባቢ ለኢራቅ ምን ያህል ወሳኝነት እንዳለው በትናንት ዕለት የተናገሩት የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ፒተር የኢራቅ ኃይሎች ሩት ባህን ተቆጣጠሮ ማለት በአይሲል ላይ የሚካሄደውን ጦርነት ወደፊት ማራመድ ብቻ ሳይሆን ከዮርዳኖስ ድንበር ወደ ባግዳድ የሚደረገውን የዚህን ሽብርተኛ ቡድን ግስጋሴም መግታት ነው ይላሉ ኩቅ። በዚሁ ገለጣቸው የአይሲል ሽብርተኛ ቡድን ኢራቅ ውስጥ ከተቆጣጠራቸው ስፍራዎች ወደ 45 ከመቶውን እንዳጣ አመልክተው ከሶሪያ ይዞታው ደግሞ ከ16 ከመቶ እስከ 20 ከመቶ በሚሆነው ተሸንፏል ብለዋል። የእስራኤልና የፍልስጤማውያን የሰላም ድርድር እንደገና ለመጀመር ፓሪስ ውስጥ እንደ አውሮፓውያን የዘመን አቆጣጠር ለመጪው ግንቦት ሰላሳ ቀን ታቅዶ የነበረው ዓለም አቀፉ ስብሰባ ለሌላ ጊዜ መተላለፉ ተገለጠ። ስብሰባው ሌላ ጊዜ የተላለፈው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በተባለው ቀነ ቀጠሮ መገኘት ስለማይችሉ መሆኑን የፈረንሳዩ ፕሬዚዳንት ፍራንሷ ኦላንድ ዛሬ ማክሰኞ ያስታውቀዋል። ግንቦት ሰላሳ ዩናይትድ ስቴትስ ውስጥ አወድ አመት ነው። እናም ሚኒስትር ኬሪ በአመት ባሉና በሌላም የተለያዩ የጉዞ ፕሮግራሞች ምክንያት ያን አለም አቀፍ ስብሰባ ሊካፈሉ አይመቻቸውም ብለዋል ቃል አቀባያቸው ጆን ኪርቢ። አፍጋኒስታን ውስጥ የሚካሄደውን ግጭት በሰላማዊ መንገድ ለማብቃት ከልቤ እየጣርኩ ነኝ ትላለች ፓኪስታን። ፓኪስታን እንደምትለው ይህን በማድረግ አገሯ ውስጥ ያለውን የደህንነት ስጋት መቀነስና ከሀገራቸው ወጥተው ለብዙ ዓመታት የቆዩ የአፍጋኒስታን ስደተኞችንና ፍልሰተኞችን ለመመለስ የሚጠቅም ይሆናል። ይህን ዛሬ ማክሰኞ የተናገሩት የብሔራዊ ደህንነት አማካሪው ናሲር ጃንጉዋ ሲሆኑ ይህን በካቡል መንግስትና በታሊባን መካከል የሰላሙ ድርድር የሚጀመርበት ሁናቴ ለመመርመር ከፍተኛ የአፍጋኒስታን፣ የፓኪስታን፣ የቻይናና የአሜሪካ ዲፕሎማቶች ኢስላማባድ ውስጥ ከመገናኘታቸው አንድ ቀን ቀደም ብሎ ነው። ይህ የአስተባባሪው ስብሰባ ለአምስተኛ ጊዜ የሚካሄድ መሆኑም ተገልጧል። የአራትዮሹ ማለት የአፍጋኒስታን፣ የፓኪስታን፣ የቻይናና የአሜሪካ ዲፕሎማቶች ስብስብ ግን ቀደም ሲል አንድ እቅድ ነድፎ የነበረ መሆኑ ይታወቃል። ይሁንና ታሊባን ከአፍጋኒስታን መንግስት ጋር መነጋገር እንዳለበት በውል የተቋጨ ነገር አለመኖሩም ተመልክቷል። በመጨረሻም ኢትዮጵያዊ ሳይንቲስትና የቀድሞ የእርሻ ሚኒስትር ፕሮፌሰር ተካልኝ ማሞ እንደ አውሮፓውያን ዘመን አቆጣጠር የዘንድሮ የ2016 የኖርማን ቡሉኛ ሽልማት አሸናፊ የሆኑ ሽልማቱ ፕሮፌሰሩ በአፈር ጤና ምርምርና ለሀገራቸው የሀይል ምንጭ እድገት ላበረከቱት አስተዋጽኦ የተሰጣቸው መሆኑም ተገልጧል። ይህን ሽልማት በየዓመቱ የሚሰጠው ዓለም አቀፉ የመሬት ማዳበሪያ ኢንዱስትሪ ማህበር ነው። ፕሮፌሰር ተካልኝን ወደፊት አቅርበን ሰፋ ያለ ታሪካቸውንና ያበረክቱን አስተዋጽኦ የሚመለክቱ ውይይት እናቀርባለን። አድማጮች፣ ለዜና የተያዘው ክፍለ ጊዜ በዚሁ አበቃ። ከአሜሪካ ድምፅ ራዲዮ አድማጮቻችን የሚተላለፈው ፕሮግራም እስከ ምሽቱ አራት ሰዓት ይቀጥላል። በ16 በ22ና በ25 ሜትር ባንድ የምናስተናግዳችሁ አዲሱ አበበና አሉላ ከበደን በዓለም ዜናዎች የጀመረው መደበኛ ስርጭታችን ቀደም ብሎ እንደተገለጠው ርዕሰ አንቀጾቹንና ሌሎች ዝግጅቶች አካቶ ይቀጥላል። ወደ ቀዳሚው የዕለቱ አብር እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ አንበል። በኢትዮጵያ የተከሰተው ድርቅና ባለፈው አንድ ወር ደግሞ በስድስት ክልሎች የጎርፍ ጉዳት ያስከተለው የአየር ጸባይ በአገሪቱ ምጣኔ ሀብት ላይ ምን አይነት ተጽዕኖ እያሳደረ ነው? መቶ አንድ ሚሊዮን ህዝብ በገጠር እርሻ ብቻ የስራ እድል መፍጠር አይቻልም። ኢንዱስትሪ መስፋፋት ይኖርበታል። ዶክተር አክሎግ ቢራራ የምጣኔ ሀብት ባለሙያ ናቸው። ማብራሪያቸውን በእለቱ ንግድና ምጣኔ ሀብት ይዘናል። የሚገርመው ነገር ይህ በጣም የህዛብ አስተሳሰብ አንዳንድ ጊዜ ቤተሰቡም በጋራ የሚካፈልበት ጊዜ ያጋጠማል። ይሄ ሸርድ የሆነ ድሉዥን ነው የምንለው። ለምሳሌ ባል ጎረቤቱ በሙሉ እሱን ያጠቃል ብሎ በሚያስብበት ጊዜ ያንን ሀሳብ ከሚስቱ ጋር በደንብ ከተካፈለው ሚስቱን ከተወሰነ ጊዜ በኋላ እነኛን ነገሮች መከተል የምትጀምርበት ሁኔታ ያጋጥማል። የተጋነን እና ተጨባጭ አልሆነ የይከተሉኛል ስጋት ቀደም ብለው የተገለጹትን ሌሎች የተዛቡ ሀሳቦችም አስተሳሰብም ይጨምራል። የምሽቱ ሐኪሙን ይጠይቁ የባለሙያ ማብራሪያ የሚመለከተው ርዕስ ነው። ሙያዊ ትንታኔውን የሚሰጡን ቀደም ብለው የሰማችኋቸው የአእምሮ ጤና አማካሪ ሐኪሙ ዶክተር መስፍን አራያ ናቸው። ለሙሉ ቃለ ምልልሱ በሁለተኛው አጋማሽ በሐኪሙን ይጠይቁ ጠብቋቸው። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ ከደቡብ ሱዳን በመጡ የሙሌጎሳ ታጣቂዎች በኢትዮጵያውያን ላይ በተፈጸመው ግድያና ጠለፋ ከባድ ጉዳት መድረሱ ይታወቃል። ከሁለት መቶ በላይ ሰዎች ተገድለዋል። በርካታ ሕፃናት ተጠልፈዋል። ከዚያ አሰቃቂ ድንገት በኋላ የክልሉ የፀጥታ ሁኔታ ምን ይመስላል? እስክንድር ፍሬው የጋምቤላን ክልል ርዕሰ መስተዳድር አቶ ጋትሉዋክ ቱትንን ዛሬ በስልክ አናግሯቸዋል። ፕሬዚዳንቱ በማብራራት ይጀምራሉ። የክልሉ ሰላም ሁኔታ በተሰራ ስራዎች በጣም ጥሩ ደረጃ ላይ ነው ያለው። በተለይ እኛ እንደ ክልል መንግስት ከፌዴራል አካል ጋር ብዙ ስራ የሰራን ቆይተናል። በተለይ አንደኛ፣ ባለፈው ጊዜ በሚያዝያ ሰባት ሁለት ሺ ስምንት ዓመተ ምህረት ተፈጥሮ የነበረው የሞርሌ ድቡብ ሱዳን በረሰብ ታጣቂዎች ጥቃት ብዙ ህይወት ነው ያለፈበት። የሆነው ግን የህዝቡ ውይይቶች አድርገናል። ህዝቡም ለመረጋጋት ይህንን በመሰራታችን ህዝቡን አሁን በተረጋጋ ሁኔታ ላይ ነ ያለ እና ከቤቶችም የተፈናቀሉ የእኛ ማህበረሰቦች እንደገና ወደ ቀያቸው ተመልሰዋል ወደ ቀያቸው ተመልሰዋል እንደገና በአዲስ መልኩ ኖራቸው ጀምረዋል ማለት ነው። ስለዚህ ይህንን ሁኔታ የሚያመለክተው ህዝቡን አሁን ወደ ነበረው የኖሮ ሁኔታ ነው የተመለሰውና በተደረገው የመረጋጋትና የማሳመን ስራዎች ትምህርት ያ ነው እንደ ወሳኝ ምዕራብ የወሰድነው እንደ ክልል መንግስት ማለት ነው። እዚህ ላይ አቶ ጋትልዋክ በተረጋጋ ሁኔታ ላይ ነው ያለው ከህዝቡ ጋርም ውይይት አድርገናል ብለዋል እና እንግዲህ በህዝቡ ውይይትም ተነስተው ሊሆን ይችላል። ግን ከነዛ ጥቃቶች በኋላ በተለያዩ ወገኖች ሲነሱ ከነበሩ ነጥቦች አንዱ የጸጥታ ክፍተት አለ ወይ? በክልሉ ማለት ነው። በድንበር አካባቢም ሊሆን ይችላል፣ በከተሞችም በስደተኞች ካምፖች አካባቢም ሊሆን ይችላል። የጸጥታ ክፍተት ነበረ ማለት ነው ወይ እነዚህ ሁለት ጥቃቶች የደረሱት በሚል የሚነሱ ጉዳዮችም ነበሩና እነዚህ በህዝቡ ተነስተው ነበር። እነዚህ ነጥቦች ተነስተው ከሆነስ ምን አይነት ምላሽ ነው የተሰጠው? ከእናንተም ሊሆን ይችላል። የጸጥታ ክፍተት አልነበረም፣ የጸጥታ ክፍተት አልነበረም። ምክንያቱም ክልሉ በቅይ የመከላከያ ኃይል አለ በቅይ የፌዴራል ፖሊስ አለ በቅይ የክልላችን ልዩ ኃይል የአካባቢ መደበኛ ፖሊስ አሊያም የአካባቢ መሊሻዎች አሉ። ነገር ግን እነኝም ሞርሌዎች የራሳቸው ጥናት በድንበራማ የሆነው ቦታዎች ጨልቆ ስለሚገቡ ነው። የአህል ጥረ ሳይሆን የአህል ያለመኖር ሳይሆን እዛ አካባቢ ድንበራማ የሆነው ወረዳዎችና ቀበሌዎች እዛ አካባቢ አይላችን ያለበት ቦታ ስለማይገባና በየጫካ በየወንዞቹ አካባቢ ስለሚዘዋወሩ ነው ወደ ክልላችን እንዲገቡ የቻለው። ስለዚህ የኃይል መጥፋት አይደለም። ኃይላችን በየወረዳ ኃይል አለ። በተለይ ጎክ አካባቢ፣ ጆር አካባቢ ሞርሌ የሚገባበት አካባቢዎች እነኚህ አካባቢዎች የመከላከያ ሰራዊት አለ። ልዩ ኃይሎቹም ነበሩ። ስለዚህ የኃይል ክፍተት አይደለም ጉዳዩ ማለት ነው። እዛ አካባቢ ሞርሌዎቹ በመንደር ሳይሆን ወዲያውኑ በከተታ የሚገቡ ጨልቆ ራሳቸው እንደ ዘራፊዎች ናቸው። በየ ጫቃ እና በየ ወንዞች አካባቢ የሚዘዋውሩ ማለት ነው። ነገር ግን አቶ ጋትሏዋክ የክልሉ ሚሊሻ ስጥቅ እንዲፈታ መደረጉ በክልሉ የነበሩ ሀይሎች ትጥቅ እንዲፈቱ መደረጋቸው በራሱ ክፍተት ፈጥሯል ሲሉ የሚያነሱ ወገኖች አሉ። ለምሳሌ በክልሉ በአኝዋክና በኑዌር ብሔረሰቦች መካከል አልፎ አልፎ የሚከሰተውን ግጭት ለመግታት ሲባል እንደዚህ አይነት እርምጃዎች ቀደም ሲል ተወስደው ነበር። እነዚህ በራሳቸው የፈጠሩት የጸጥታ ክፍተት አለ የሚሉ አሉ። ስለዚህ ይህንን እንዴት ያዩታል? እርሶ የአኝዋና የኑዌር ጥር አስራ ዘጠኝ ሁለት ሺ ስምንት አካባቢ ተከስቷል። ነገር ግን የነበረው የእኛ አካባቢ ሚሊሻ የኛ አካባቢ ፖሊስና ልዩ ኃይል ወደ አመለካከት ጋር ወደ አመለካከት ደረጃ ስለገቡ እያነ የታድሶ ጊዜ ይኖራቸዋል ብለን ነው የወሰድ ነው። በተለይ ታድሶ መወሰድ አለባቸው። በተለይ ህዝቦች በአንድ አይን የማየት የሀገር አሳሰብ እንዲኖራቸውና የክልላዊ አሳሰብ እንዲኖራቸው ወደ ታድሶ እንዲገቡ ነው እየተደረገው። ስለዚህ ትጥቆቹ የመፍታት ፕሮግራም አይደለም ፕሮግራም አይደለም። በተለይ የሚሊሻ አልተፈታም፣ የመደበኛ ፖሊስም አልተፈታም። ባለፈው ጊዜ ልዩ ሀይል ብቻ ነው ወደ ማሰልጠኛ እንዲገቡ እያደረግ ነው። ስለዚህ የራሳቸው መሳሪያ በራሳቸው ግምጃ ቤት ነው አስቀምጠው ወደ ማሰልጠኛ እየገቡት። ስለዚህ በፕሮግራም የሆነ መልኩ እየተፈታ ትጥቆች አልነበረም። እንደ እኔ ማለት ነው የፈታ ናቸው። ትጥቆች የሉ በዚህ ክልል ውስጥ ስለዚህ ከማሰልጠኛ ከማሰልጠኛ ሲወጡ ግን መልሰው በነበሩበት ስራ ይቀጥላሉ ማለት ነው። በነበሩበት አሁን የአመለካከት ለውጥ በተለይ በዚህ ቅዳሜ ዕለት ነው መረካ ያደረግኩት መረካ ያደረገው እኔ ነኝ። ግንቦት አምስት ሁለት ሺህ ስምንት በጦ ላይ ማሰልጠኛ ተቋም ነው ያስመረኳቸው። ስለዚህ አሁን በጣም አመለካከታቸው ተቀይሯል በጥሩ ሁኔታ ይበን በጣም ትልቅ ምስጋና ነው እኔ ያቀረብኩኝ ፌዴራል ፖሊስ ኮሚሽን እና ለአገራችን መከላከያ በተለይ ካል ድጋፍ አልነበረም። እነኚህ ወደ ማሰልጠኛ እንዲገቡና በቂ የሆነ ስልጠና እንዲወሰዱ በጋራ ማደጋችን እንደ ትልቅ ምዕራፍ ነው። አሁን ኃይላችን ገብቷል፣ ልዩ ኃይል ገብቷል። አሁን ስለዚህ ከእኛ ጋር ነው ያለው። አሁን የራሳቸው ትስቆ እየወሰዳቸው አካል የለውም። እኛ ጋር ነው ያለው መሳሪያዎቹ አጠቃላይ ስለዚህ አደነ ታይም አሁን ስምሪት ከነገ ጀምረው አሁን ኦሪንቴሽን ላይ ናቸው። ዛሬ ነገ ወደ መደበኛ ቦታዎቻቸው ይገባሉ ማለት ነው። የህዝቡን ሰላም የመጠበቅ ስራ ይሰራሉ። አቶ ጋት ልዋክ፣ ለምሳሌ እነዚህ ሁለት ጥቃቶች ከደረሱ በኋላ በጋምቤላ ክልል ማለት ነው የጸጥታ ጥበቃውን አጠባበቁን፣ አደረጃጀቱን በተመለከተ እርሶ በሚመሩት በጋምቤላ ክልል መንግስትም ይሁን በፌዴራል መንግስቱ አዳዲስ የታሰቡ ነገሮች ወይ የተወሰኑ ውሳኔዎች፣ የአሰራር ለውጦች አሉ ወይስ በነበሩበት ነው የሚቀጥሉት? ምለያ ማለት ለምሳሌ የጸጥታ ጥበቃውን በተመለከተ፣ በክልሉ ያለውን የሀይል ብዛት በተመለከተ ከነዛ ጥቃቶች ትምህርት በመውሰድ ከዚህ በኋላ በዚህ መንገድ ነው የሚካሄደው በሚል አዲስ የተወሰኑ ውሳኔዎች አሉ? አዲስ የተወሰኑ ውሳኔዎች ቅድም ብያለሁኝ አይሉ ጥራ አመለካከት ይዞ የህዝባዊ ልዩ ኃይልና ልዩ ፖሊስ ለመፍጠር ይህ ትልቅ ውሳኔ ነው። እኛ ነው የወሰን ነው ወደ ማሰልጠኛ ገብቶ የራሳቸው ስልጠና ወስዶ ተመልሶ ህዝባዊ ፖሊስ ሆነው ወደ ስራቸው እንዲገቡ የማድረግ ነው ስራውን። ሁለተኛ ቀደም ሲል የተፈጠሩ ችግሮች እንደ ትልቅ ለጽን ክልሉ ወስዶ ራሱ ማታረም ይችላል። መኪናቱም ተገምግመዋል። በየደረጃ በክልል ደረጃ እንደ ሰጣ ምክር ቤት ተገምግመዋል እንደ ሰጣ ኮሚቴ፣ እንደ ትምህርት ኮሚቴ ብየ ወረዳውን ተገምግመዋል። እነኚህ ችግሮች ማለት ነው። ስለዚህ እነ ችግሮች እንዳይደግሙ የማድረግ ስራ ነው አሁን የስፈራ ያለ። ስለዚህ የራሳችን ስራ በሰጣ ላይ ትኩረት እንሰጣለን። በተለይ የነበረው የሰጣ መዋቅራችን የማጥራ ስራን እየሰሰራ ነው ያለ። ስለዚህ የተበላሹ አይሎች ካሉ በህግ አግባብ ተጠያቂ ማድረግ ስራ በተወሰነ ደረጃ ይሰራሉ ተብሎ በማስጠንቀቂያዎችም እና ቶታል የተበላቸው አይል ካለ ወደ ህግ የማቅረብ ስራ ነው አሁን ስራ ያለ። የተጠያቂነትን ጉዳይ ካነሱ አይቀር ለምሳሌ፣ በጃዊ የስደተኞች ካምፕ የደረሰውን ጥቃት ተከትሎ ወይም በሙርሌ ጎሳ ታጣቂዎች የደረሰውን ጥቃት ተከትሎ ተጠያቂ የሚሆኑ ግለሰቦችን ሰዎችን ለህግ ከማቅረብ አንጻር ተጠያቂ ከማድረግ አንጻርም እየተሰሩ ያሉ ስራዎች አሉ። አቶ ጋር ወደ ህግ ቀርበዋል። በተለይ አሁን አንደኛ በክልሉ ሲፈጠር የነበረው የስደተኞቹ የጀዊ ስደተኞች ጉዳይ በደምብ ተጠር ምክንያቱም አራ ነው በዋናነት የሚመለከተው አራ የፌዴራል ተቋም ነው። እኛምም እንደ ክልል መንግስት ስደተኞች በእኛ አካባቢ ስለሚገኙ በጋራ ሰርተናል። ወደ አምሳ ወደ አምሳ አራት አካባቢ ተጠርጣሪዎቹ ተይዘዋል። ለህግ አቅርበነዋል። ለፍርድ ተጠርጣሪዎች የህግ ቁጥጥር ስር ናቸው። እሱ የክልሉ ስራ አይደለም። ለፍርድ የቀረቡት ሰዎች በቀጥታ በጥቃቱ በግድያው የተሳተፉ ናቸው። በጠርጣሪነት የተያዙና በተገኘው የአካባቢ መረጃ በተለይ ስደተኞች ራሳቸውን የታገሉ ይህንን ነገር አይወክለንም ብሎ ስላዝወገዙ ራሳቸው ነው እነኚህ ተጠርጣሪዎች ለህግ እንዲቀረብ ራሳቸው ያደረጉ። ራሱ በጋምቤላ ከተማ ውስጥ ነው ለፍርድ የሚቀርቡት ወይስ እዚህ አዲስ አበባ ውስጥ ነው? የት ነው? ጋምቤላ ፍርድ ቤት ይቀርባሉ። አስቸጋሪ ሁኔታ ካለ እሱ ለወደፊቱ የሚታይ ጉዳይ ነው። ግን ሰዎቹ ማርሚያ ቤት ናቸው በአሁኑ ሰዓት። የመጨረሻ ጥያቄ አድርገዋለሁ። አቶ ጋትሉዋክ እንግዲህ ህጻናቱን የማስመለስ ጥረት በሙርሌ ጎሳ ታጣቂዎች ተጠልፈው የተወሰዱ ህጻናትን የማስመለስ ጥረት እንደቀጠለ እንደሆነ ይታወቃል። ከዚህ ቀደም በስልክ ስንነጋገር ነው የናርሶ አርባ አራት መድረሱን ገልጸውልኝ ነበር፣ ቁጥራቸው ሂደቱ ምን ላይ ይገኛል? በሱ ላይ ያለውትን መረጃ ይስጡኝ እና በዚሁ አበቃለሁ። በተለይ ቅድሚያ ፌደራል መንግስታችን መዝገን አለብን፣ ምክንያቱም ፌደራላችን እየወሰደ ያለው ስቴፎች በጣም ቀላል የማይባል እርምጃዎች አይደሉም፣ በትልቅ ነገር ነው እኔ ማስቀምጠው እና የድቡብ ሱዳን መንግስት በተለይ ቡማ ስቴት ያለው አመራር ተባባሪዎች ናቸው። በተለይ የአካባቢ ተውላች የሆኑ አመራሮች ከጁባ ከራሳቸው ክልል ኦርግናይዝ በሆነ መልኩ ወደ ስራ ስለገቡ ነው እነኚህ ልጆች ሁሉ እንዲመለስ የቻልነው ስለዚህ፣ በመጀመሪያ ላይ አስራ ዘጠኝ ገብተዋል። ከዛ ከተለው አስራ አምስት ገብተዋል። ከዛምም እንደኛ አስር ገብተዋል። ስለዚህ ቶታል በቁጥራቸው በአሁኑ ሰዓት አርባ አራት ደረጃ ላይ ነው አሁን የደረሱ። ስለዚህ እነኚህ አርባ አራት ልጆች አሁን ወደ እኛ ህጂ ገብተዋል። ሌላው አሁን ወደ ማሰባሰብ ስራ ገቡ። ነገር ግን ወደ እኛ ህጂ ከነገ ጀምሮ ስለሚመጡ እኛ ጋር ኦፊሻል ለእናንተ መናገር እንችላለን። ግን ስራውን ቀጥሏል። በጣም ነው የቀጠለው፣ ፈለጋውን አሁን የተወሰነው ልጆች እንደሚያሰረከቡልን ነው። አሁን ተስፋ ያለን ማለት ነው። አቶ ጋትሎ አክቱት፣ የጋምቤላ ክልል ርዕሰ መስተዳድር፣ በጣም አመሰግናለሁ ስለ ጊዜዎች እና ስለተለመደው ትብብረዎች። አሜን አሜን ታንክ እኛ ምስክንድር እናመሰግናለን። አድማጮች ወደ ተከታዩ ዘገባ እንሻገራለን። የኢትዮጵያ መንግስት ከኤርትራ ተላኩ ያላቸውን አሸባሪዎች በቁጥጥር ስር መዋሉንና ሊያመልጡ የሞከሩትንም መግደሉን የሚዘረዝረው ዜና በኢትዮጵያ ብሮድካስቲንግ ኮርፖሬሽንን ሲዘገብ አብሮ ተያይዞ የወጣውን የጦር መሳሪያ ምስል ጉዳይ የተንተራሰ ነው። ተከታዩ ዘገባ ምስሉ እንደ አውሮፓውያን ዘመን አቆጣጠረው 2004 ዓ ም በኢራቅ ፋሉጃ ክፍለ ግዛት በዩናይት ስቴትስ 82 ኛው አየር ወለድ ክፍለ ጦር የተማረከ እንደሆነ እንዲሁም የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ድረገጽ ላይ በተመሳሳይ ይኸው ምስል የአዋሽ ወልዲያ ሀራ ገበያ ዋሻ ነው በሚል ሌላ ፎቶግራፍም ወይም ሌላ ምስል የወጣ ካሊፎርኒያ የሚገኘው ዴቪልስ ስላይድ ዋሻ ፎቶግራፍ መሆኑ በማህበራዊ ድረገጾች ማነጋገሩ ሁለቱም ተቋማት የተባሉት ፎቶግራፎች ከድረገጾቻቸው እንዲነሱ ማድረጋቸውና እና መጠየቃቸው ተዘግቧል። ይህንኑም ተንተርሳ ጽዮን ግርማ እንዲህ ያሉ ስተቶች ምን ያሳያሉ የሚል ጥያቄ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር አቶ አቤል አዳሞንና በዩናይት ስቴትስ ኦሬገን ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ድህረ ምረቃ ትምህርት የዶክተሬት ተማሪ የሆኑትን አቶ እንዳልካቸው ሀይለ ሚካኤል እናነጋግራ ተከታዩን ዘገባ አጠናቅራለች። ባለፈው ሳምንት የፌዴራል ፖሊስ የጸረ ሽብር የጋራ ግብረ ኃይል መግለጫን ጠቅሶ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰራው የዜና ዘገባ ሚያዝያ 28 ቀን 2008 ዓ ም በተካሄደ ዘመቻ የኢትዮጵያ መንግሥት ከኤርትራ ተላኩ ያላቸውን አብዛኞቹን አሸባሪዎች ከሰበሰቧቸው የጦር መሳሪያዎችና ቁሳቁስ ጋር በቁጥጥር ስር መዋላቸውን ተናግሮ ነበር። ጣቢያው ይህንኑ ዜናም በድረገጹ ሲያወጣ በርካታ የጦር መሳሪያ ምስል አያይዞ አሰራጭቷል። የተረጋገጠ መረጃ ለሕዝብ ከሚተላለፍባቸው መንገዶች አንዱ ፎቶግራፍ ሲሆን ከዚህ ዜና ጋር ተያይዞ የቀረበው የጦር መሳሪያ ምስል ግን በ2004 ዓ ም በኢራቅ ፋሉጃህ ግዛት በ82ኛ አየር ወለድ ክፍለ ጦር የተማረከ መሆኑ ፎቶውም የተነሳው ጌቲ ፒክቸርስ በተባለ ታዋቂ የአሜሪካ ፎቶ ኤጀንሲ መሆኑ ታውቋል። ፎቶግራፎቹን አያይዘው የማህበራዊ ድረገጽ ተጠቃሚዎች ሲያፌዙባቸው የሰነበቱ ሲሆን ጥቂት ቆ ቆይቶም ይህን ፎቶ አብሮ በድረገጽ ላይ ተጠቅሞ የነበረው የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ስህተቱን አምኖ ይቅርታ ጠይቋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር አቶ አቤል አዳሙ እንዲህ ያሉ ስህተቶች በተለያየ መንገድ ሊፈጠሩ ቢችሉም መጀመሪያ የነበረውን የአንድ ሚዲያ ተቋም ተአማኒነት በማስረጃ ለማስተካከል ጊዜ እንደሚወስድ ይናገራል። ቀደም ሲል በአዲስ አበባ ዩኒቨርሲቲ የጋዜጠኝነት መምህር የነበረውና አሁን በዩናይትድ ስቴትስ በኦሪገን ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን የዶክትሬት ተማሪ የሆነው እንዳልካቸው ሀይለ ሚካኤል ከዜናው ጋር አብሮ የተሰራጨው ምስል ሀሰተኛ መሆን መንግስት ኮሚኒኬሽን ጉዳዮች ቢሮ፣ ኢትዮጵያ ብሮድካስቲንግ ኮርፖሬሽን መሰረታዊ የሆነ መረጃን ሙሉ በሙሉ እርስ በራሳቸው ተቆጣጥረው ለማስተላለፍ ካላቸው ፍላጎት የተነሳ የሚመጣ ስህተት ነው ብዬ ነው የማየው። አንደኛ ዜናውን ራሱ ከባድ ጥርጣሬ ውስጥ ይከተዋል። ሁለተኛ ከዚህ በፊትም በተደጋጋሚ በመንግስት ሚዲያዎች በኩል የሚሰራጩ መረጃዎች ተአማኒነታቸው ምን ያህል ነው የሚል ጥያቄ ያስነሳል ማለት ነው እና ይሄ በጋዜጠኝነት እንግዲህ መሰረታዊ ስህተት ነው። አንድ መረጃን ማስተላለፍ የሚፈልግ አካል የመንግስት ጋዜጠኛ የሚሆን የግል ጋዜጠኛ መረጃውን ከማስተላለፉ በፊት የሚያስተላልፈው መረጃ ምን ያህል እውነተኛ ነው ብሎ ማረጋገጥ መቻል አለበት። ይቅርታ ጠያይቁ ራሱ ይቅርታ አይመስልም። ዜናዎቹ ናቸው የተሳሳቱት ወይስ ምስሎቹ ናቸው የተሳሳቱት? መረጃውን ያስተላለፍ ነው ስዕሎቹን ብቻ ነው የሚመለከተው ወይስ ዜናውም ራሱ የተሳሳተ ነው የሚለውን አይገልጽም። በጋዜጠኝነት የሙያ ስነ ምግባር አንድ መረጃ ለህዝብ ከመተላለፉ በፊት በተደጋጋሚ መጣራትና መረጋገጥ እንዳለበት የሚናገረው የጋዜጠኝነት መምህሩ አቶ አቤል ቪዲዮም ሆነ ምስልን ከመጠቀም በፊት ምንጩና ባለቤትነቱ መጠቀስ አለበት ይላል። ምክንያቱም አንድ ሚዲያ ትክክለኛ ሚዲያ ወይም ደግሞ ሚዲያ የሚሰራው ህዝብን ለማግኘት ነው፣ ለህዝብ መረጃ ለመስጠት ነው። ህዝቡ ደግሞ ያንን ሚዲያ ለመከታተል ሚዲያውን ማመን አለበት መጀመሪያ ላይ። ስለዚህ እንደዚህ አይነት የስሳቱ መረጃዎችን ሲያወጣ ሚዲያው ታማኒነት የሚጠፋል። እንደገና ደግሞ በደንብ አስቦበት ምንጮቹን አረጋግጦ ታማኝ በሆነ መንገድ ገለልተኛ ሆኖ የሚለውን ነገር በሙሉ ይንደዋል ማለት ነው። እና ይሄ ለሚዲያውም ለራሱም በጣም አስቸጋሪ ነው። ሙያው ነው ያበላሸን የሚሆነው ምንም ጥርጥር የለውም። እንደውም መጠየቅ ያለበት ነው ሚዲያው ከየት አንስቶ መጀመሪያ እንደሰራ ሁሉም መታወቃል። ለምን አለማም እንደተካሄደ አይታወቅም። ምክንያቱም በእርግጠኝነት ሚዲያው ላይ ያሉት ሰዎች ዘመኑ የቴክኖሎጂ መሆኑን እና ይሄ የሚያሰራጩት ዘገባ በዓለም ላይ እንደሚሰራጩና ይሄኛ እነሱ ያልሆነ ነገር በየትኛውም ዓለም ባለቤቱ ኔ ማለቱ እንደማይቀር የሚገነዘቡት ይመስለኛል። በተጨማሪም የመንግስት ኮሚኒኬሽን ጽህፈት ቤት በድረ ገጹ ላይ የአዋሽ ወልዲያ ሀራ ገበያ ዋሻ ነው በሚል ከመግለጫ ጋር አያይዞ ያወጣው ፎቶግራፍ ካሊፎርኒያ የሚገኘው ዴቪልስ ስላይድ ታናል እንደሆነ ታውቋል። ይህም በማህበራዊ ድረ ገጾች ላይ ከተዘገበ በኋላ መስሪያ ቤቱ አጠር ያለ የይቅርታ መግለጫ አውጥቷል። አቶ አቤል ይህን ፎቶግራፍ እራሱን ዋሻውን ማንሳት ቀላል ነበር፣ ይላል ሳሌ። አሁን ሰሞኑን ከደሴ ወደ አዲስ አበባ ስጓዝ ይሄ አሁን የተባለ የባቡር መስመር በኬምሴ እና በሸዋሮ መካከል የሚሄድበት መንገድ አለ እና መኪና ላይ ነው ያየሁት። እንደዛ ፎቶግራፍ የለውም አብቻዋል። ግን አልፎት ቀደውት የሚሄዱ ተራራ ይሄ ነው ብለው አሳይተውኛል ሰዎች እና በተራራውም ጀርባ መኪና መንገዱ ስለሚሄድ ለማየት ያለው እንደው ይህን ያህል የሰውን ተውሶ ከማምጣት ይልቅ ጋራውን በዚህ አልፎ ቦታው ላይ ሂዶ በምስ ስራውም እየተካሴ ስላለው እንደዚህ ታናቢ ባይሰራለትም ያንን ማሳየት በቂ ነበር። ምናልባት ስተቱ የተሰራው ወይም ዝም ብሎ ለተራ ፕሮፓጋንዳ ተብሎ ከሆነ ምንም አረግ አይቻልም። ተመልሶ በራሱ ላይ ተመልሷል ማለት ነው። ባለሙያዎቹ እንዲህ ያሉ መረጃዎችን ለማጣራት እና ለማቅረብ ዘመኑ የቴክኖሎጂ በመሆኑ በቀላሉ ማጣራት ይቻል እንደነበር ገልጸው እንዲህ ያሉ ስህተቶች ተቋሙ ያለውን ባለሙያዎች ችሎታ ጥያቄ ውስጥ ይጥለዋል ብለዋል። የኦሪገን ዩኒቨርስቲው እንዳልክ መንግስት የሚቀጥራቸውን ባለሙያዎች በጋዜጠኝነት ሙያቸው ነው ወይስ ከመንግስት ፕሮግራም ጋር መስማማታቸውን አይቶ ነው የሚል መሰረታዊ ጥያቄ ማንሳት ተገቢ ነው የሚላል። በመንግስት የሚዲያ ተቋማት ተቀጥሮ የሚሰሩ ብዙ ጋዜጠኞች አሉ፣ ጥሩ ጋዜጠኞች አሉ፣ ሙያቸውን የሚጠብቁ አሉ። ግን ደግሞ እዛው ልክ ደግሞ በጣም በርካታ ምንም ብቃት የሌላቸው በታማኝነታቸው ብቻ የተቀጠሩ በርካታ ዜጎች እንዳሉ ማሳያ ነው። ግን ደግሞ ከዛ ባሻገር ስናይ መንግስት እንግዲህ በተለያዩ ጊዜ የተለያዩ ጋዜጠኞችን ስተት ሰርታችኋል፣ የስነ ምግባር ችግር አለባችሁ፣ ህግ ተላልፋችኋል እያለ ይከሳል እና እንደ እንደዚህ አይነት ስህተቶችን እንግዲህ ራሱ መንግስት እየፈጸመ በሀገሪቱ ውስጥ ህግን አክብረናል እያሉ የሚንቀሳቀሱ ጋዜጠኞች የሚከስ ምን አይነት ሞራል አለው ብዬ ጠይቃለሁ። ባለሙያዎቹ አሁን ዘመኑ ተቀይሯል፣ መረጃ ከጫፍ እስከ ጫፍ የሚሰራጭበት መንገድ የተፈጠረበት በመሆኑ የሚተላለፉ መረጃዎች እውነተኝነትን ማረጋገጥ ሳይወዱ በግድ የሚገደዱበት ዘመን ነው ብለዋል። አቶ አቤል ውሸት ለራሱ ለመንግስትም አይጠቅምም ብሏል። አቶ እንዳልክ በበኩሉ ሰዎች የማወቅ አጋጣሚ የላቸውም በሚል ማንም የፈለገውን መረጃ ማሰራጨት የማይችልበት ዘመን ላይ መደረሱን የሚረጋገጥበት አጋጣሚ ነው ብሏል። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት በ19 በ2ና በ5 ሜትር ባንድ ይቀጥላል። የአማርኛው አገልግሎት እስከ ምሽቱ አራት ሰዓት በሚቀጥልበት ጊዜ ሁለተኛው አጋማሽ የተለያዩ ቅንብሮች ይኖረናል። አሁን ግን መጀመሪያ ከእናንተ ካድማጮች በ2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ እነዚህን መድበናል። ሰላም፣ ቮይስ ኦፍ አሜሪካ እንደሰነበታችሁ መልእክቴን ማስተላለፍ ምፈልገው ስለ ዶክተር ብርሃኑ እና ስለ የኢትዮጵያ መንግስት ዘጋቢ የገለጹትን የአርባ ምንጭ ጉዳይ ነው። ዶክተር ብርሃኑ ስለ አርባ ምንጭ ሲናገሩ ወታደሮቹ በየት በኩል እንደገቡ ኢትዮጵያ ህዝብ ያለው መቀጣጠል እና ይሄ ነገር ፋይዳ አለ ወይ፣ መንግስትን በእንደዚህ አይነት ጦርነት መገልበጥ ይቻላል ወይ ብለው ጋዜጠኛው አልጠየቀውም። የሰው ህይወት በሚያልፍበት ሰዓት እንደዚህ አይነት ቀላል ጥያቄ ጠይቆ ማሳለፍ ከጋዜጠኝነት የማይጠበቅ ነው። ሆኖም ዶክተር ብርሃኑ ትግላቸውን የተሻለ ትግል ያደርጋሉ ብዬ ተስፋ አደርጋለሁ። የያዙት ትግል ለሳቸውም ለኢትዮጵያም ህዝብ የሚያዋጣ ትግል አይደለም። የኢትዮጵያ መንግስትም ቢሆን እነዚህ ሰዎች ተያዙ የተባሉትን ውሎ ሳያድር ከህዝብ ፊት ማጋለጥ አለባቸው። ኤርትራኖች ናቸው ብሎ የፈረጃቸው ይመስለኛል። የኤርትራ ፓስፖርት ከያዙ ዶምቢዶሎ የሚወለዱ አሮሲ የሚወለዱ ኤርትራኖች ናቸው ማለት ነው። ለምን የያዙት ወረቀት ይመሰክርላቸዋል። ይህንም በህዝብ ፊት ዳኛ የሚሆነው ህዝብ ነው የሚዳኘው። ይህን ጉዳይ ለምን የሀገር ጉዳይ የህዝብ ጉዳይ ነው እና ሁለቱን ነገሮች እንደገና አጠናክራቸው እንድታቀርቡልን በትህትና እጠይቃለሁ። አማን ተስፋይ ከዋሽንግተን ዲሲ አመሰግናለሁ። ሰላም ቤዎች እንደምን አላችሁ? እኔ አስተያየት መስጠት የምፈልገው በደቡብ በኩል ጥቃት ሊያደርሱ በኢህአዴግ ወታደሮች ተያዙ ለተባሉት የግንቦት ሰባት ኃላፊነት ወሰደ ስለተባለው ወያኔ ኢህአዴግ የኢትዮጵያን ህዝብ የሚገድልበት መሰሪያ ያጣ ይመስል ከሻብያ እየተቀበሉ በተጨማሪ የሚያስታጥቁት ትጥቅ ቢተውት ይሻላል። ተኩሰው ላይመጡበት እየተቀበሉ እያስረከቡት ነው። የኢትዮጵያ ህዝብ ምን አደረገ? አንዴ በድርቅ አንዴ በጎርፍ አንዴ በኢህአደግ ስቃዩ እየበላ ባለበት ሰዓት በአሁኑ ጊዜ ጥይት ያስፈልገዋል ብለው ለምን አሰቡ? በጣም የሚያሳዝን ጉዳይ ነው። አመሰግናለሁ። ሄሎ ቢዎች እንደምን ዋላችሁ? ከሚገርም ነገር ባለፈው ኢሳት ዘገባ ብላችሁ ያቀረባችሁ የአራት የኦሮሞ ኦነግ ተስማሙቶ በአንድ ላይ ሊሰሩ ለምሳሌ በአንድ ሲሰሩ ሲዳመጡ ለሚቀጥለው ደግሞ ሲፎርሱ እናያለን። ኦነግ እኮ ግማሽ ክፍለ ዘመን ነው ያደረገው። ስለዚህ ምንም ያመጣው ነገር የለም። በውጭ ግን አፓርትመንት፣ ተንኮል፣ ለብር መሰብሰብ፣ ለሌላ ለሌላ ለሌላ ንግድ ሊሆን ይችላል የፖለቲካ ንግድ ነጋዴ ነው እንጂ ለምንም መተአምር ለሀገር ለኢትዮጵያ ሚረባ ለኦሮሞው አይሆንም። ጀርስሊ ወዘርማቻችን ከአሜሪካ አድማጮች የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ35 ያመለክታል። በርሰሪዎቹ እናሰማ አዲሱ ሰዓቱን ለማየት ሞክራ በጣም እየተቸገርኩ ነው። የተንጠራ ሰዓት ከ35 ደቂቃ የዩናይትድ ስቴትስ ጦር አፍሪካ ውስጥ ሁለተኛውን ጦር ሰፈር ለማቋቋም በ11 ቦታዎች ፍለጋ ቀጥሏል ሲል አፍሪኮም ማለት የዩናይትድ ስቴትስ የአፍሪካ ህዝ ቃል አቀባይ አስታውቀዋል። ኮሎኔል ማርክ ቻድል ብራስልስ ውስጥ ለቪኦኤ ዘጋቢ ካል ባብ በሰጡት ቃል ናይጄሪያ ውስጥ አለመሆኑን ከመግለጥ በስተቀር ሁለተኛው ጦር ሰፈር የት የት አካባቢ እየተፈለገ እንደሆነ አልገለጡም። የሊቢያውን የአንድነት መንግስት ማስታጠቅ ሌላ ውዝግብና ግጭት ያስከትላል ተባለ። የማስታጠቁ ዋና ትኩረትና ዓላማ ግን እስላማዊ መንግስት ነኝ የሚለው ሽብርተኛ ቡድን ሊቢያ ውስጥ የሚያደርገውን እንቅስቃሴ ለመግታት ብሎም ባለበት ለመገደብ እንደነበረም ታውቋል። ለነገረቡ ያቀርነው የተቃውሞ ሰልፍ እንደተጠበቀ ነው ሲሉ የናይጄሪያ የሰራተኞችና ሲቪል ማህበራት ቡድኖች አስታወቁ። ሰልፉ የነዳጅ ዋጋ ጭማሪን በመቃወም የሚካሄድ እንደሆነም ታውቋል። መንግስት ከሰራተኛ ማህበር አባላቱ ጋር አነጋግራለሁ ብሏል። በተቃዋሚዎች እጅ ያሉትን ቦታዎች መልሶ ለመቆጣጠር በሩሲያ የአየር ድብደባ የሚታዘዘውን ወይም የሚታገዘውን የሶሪያ መንግስት ለመቅታት የተያዘው ጥረት እየተፋለሰ ነው የሚለውን እንቅስቃሴ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አቃለሉ። አርዕስተ ዜናው ይኸው ነው። አዲሱ እናመሰግናለን ለርዕሰ ዜናዎቹ። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ነን። አሁን ሐኪምዎን ይጠይቁ። ሐኪሞን ይጠይቁ። ለምሽቱ የተጋነነና ተጨባጭ ያልሆነ የይከታተሉኛል ስጋት የምሽቱ ሐኪሙን ይጠይቁ የባለሙያ ማብራሪያ የሚጠይቅበት እርሰ ጉዳይ ነው። ከጀመርከው ቆይታሃል። ይሄንን ይከታተሉኛል የሚል ነገር ነው አዲሱ። ይከታተሉኛል የሚሉት ታዲያ ያን ህመም የወረሱ ወይም ለችግሩ የተጋለጡ ሰዎች መሆናቸውን እናስታውስና በተከታታይ ዝግጅቶች ነው አዲሱን እንደገለጽከው ያቀረብነው ነው ከምንነቱ አንስተን ምንድን ነው እንዲህ ያለ ችግር ሲፈጠር ምንድን ነው ምን ማለት ነው ምንስ አይነቶች አሉት የሚሉትን በቀደሙ ፕሮግራሞቻችን ተመልክተናል ዛሬ አንድ ሌላ ገጽ እንመለከታለን ምናልባትም ወደ መቋጫው የሚወስደን የሚገርመው ነገር ይሄ በጣም የህዝብ አስተሳሰብ አንዳንድ ጊዜ ቤተሰቡም በጋራ የሚካፈልበት ጊዜ ያጋጠማል ይህ ሸርድ የሆነ ዲሉዥን የምንለው ነው። ለምሳሌ ባል ጎረቤቱ በሙሉ እሱን ያጠቃል ብሎ በሚያስብበት ጊዜ ያንን ሀሳብ ከሚስቱ ጋር በደንብ ከተካፈለው ሚስቱን ከተወሰነ ጊዜ በኋላ እነኛን ነገሮች መከተል የምትጀምርበት ሁኔታ ያጋጥማል። ይህ ከዛም አልፎ አንዳንድ ጊዜ በጣም የቅርብ የሆኑ ቤተሰቦች ልጆችም ሊካፈሉት ይችላሉ። እና አንዳንድ ጊዜ እንደዚህ በሚሆንበት ጊዜ በጣም የተወሳሰበ ይሆናል። ለሕክምና የሚያስቸግርበት ጊዜ ይኖራል። አሁን ዶክተር መስፍን አርአያ ናቸው የስነ አእምሮ አማካሪ ሀኪም መንደርደሪያውን ቀደም ብለን ያጫወትነውን መልሰን እንመጣበታለን ይከታተሉኛል የሚለውን አይነት ጀምሮ ለመሆኑ ያ ተጨባጭ መሰረት የለሽ ስጋት የታከለበት ይልቁንም የተዛባ አስተሳሰብ ያስከተለውን ውስብስብ ችግር የቤተሰብ አባላትና በቅርብ ያሉ ሌሎች ሲጋሩት የሚፈጠር ሁኔታ ቀደም ብላችሁ የሰማችሁትን ከሚያስረዱበት ነው የምንዘልቀው የሚገርመው ነገር ይሄ በጣም የህዛብ አስተሳሰብ አንዳንድ ጊዜ ቤተሰቡም በጋራ የሚካፈልበት ጊዜ ያጋጥማል። ይሄ ሸርድ የሆነ ድሉዥን የምንለው ነው። ለምሳሌ ባል ጎረቤቱ በሙሉ እሱን ያጠቃል ብሎ በሚያስብበት ጊዜ ያንን ሀሳብ ከሚስቱ ጋር በደንብ ከተካፈለው ሚስቱን ከተወሰነ ጊዜ በኋላ እነኛን ነገሮች መከተል የምትጀምርበት ሁኔታ ያጋጥማል። ይሄ ከዛም አልፎ አንዳንድ ጊዜ በጣም የቅርብ የሆኑ ቤተሰቦች ልጆችም ሊካፈሉት ይችላሉ። እና አንዳንድ ጊዜ እንደዚህ በሚሆንበት ጊዜ በጣም የተወሳሰበ ይሆናል። ለሕክምና የሚያስቸግርበት ጊዜ ይኖራል። ይሄ ማለት ነው ማለት ነው ባል ሊከታተሉኝ ይላል፣ ሚስትም ያንን ታምንበታለች። ስለዚህ በጋራ ሆነው ወደ ፍርድ ቤት ወደ ህግ አስፈጻሚው አካል የሚሄዱበት ሁኔታ ሁሉ ያጋጥመናል። ይህንን በሚገርም ሁኔታ ግን ያለ መረዳት ነገር ብዙ ጊዜ ይስተዋላል። በተለያዩ ሙያ ውስጥ ያሉ ሰዎች እንዲህ አይነት ነገር መከሰቱን ባለማወቅ ብቻ ጊዜያቸውን ምክንያቱን በመሻት የሚያጠፉበት እናስተውላለን። እንግዲህ ይህ እንዳለ ሆኖ ሼርድ የሆነ ደልዥን ወይም በጋራ የሚካፈሉት ያስተሳሰብ መዛባት በሌለበት ቤተሰብ ውስጥ አንድ የቤተሰብ አባል የተለየ ባህሪ በሚያሳይበት ጊዜ የቤተሰብ አባላት ሊያስተውሉት ይችላሉ። ለምሳሌ ያ ሰው ከምን ጊዜ በላይ መጠራጠር ሲያሳይ፣ መፈተሽ ሲያሳይ የሚቀርብለትን ምግብ በየጊዜው እንዲቀመስለት ሲጠብቅ ወይም አንድ የቤተሰብ አባል ብቻ የሰራውን ሲመገብ ሌላ የሰራውን መመገብ ሲያቅተው እና ፍተሻዎች ሲያበዛ ጥንቃቄዎች ከመጠን በላይ ሆነው በሚታዩበት ጊዜ ምክንያቱም እንዲህ አይነት ደሉዥን ወይም የአስተሳሰብ መዛባት ያለባቸው ሰዎች ውስጣዊ ስሜታቸው እንዲታወቅ አይሹም። ምክንያቱም እንደዛ እንዲታወቅ ካደረጉ ራሳቸውን ለጠላት ወይም ለውጭ ኃይል ማጋለጥ ነው ብለው ስለሚያስቡ ከፍተኛ የሆነ ጥንቃቄ ሊያደርጉ ይችላሉ። ሆኖም ግን የቅርብ የሆነ የቤተሰብ አባል ያንን ሊረዳ ይችላል። ምክንያቱም ያ የቤተሰብ አባል ከጊዜ ወዲህ የተለዩ ባሕሪዎችና ምልክቶችን እጅግ አላስፈላጊ፣ ከፍተኛ የሆኑ ጥንቃቄዎችን በሚያሳይበት ጊዜ እነኛ ምልክቶች ይታያሉ። ይከታተሉኛል የሚለውም እንደዛው። ለምሳሌ ልጆችን ሊጎዱብኝ ይችላሉ ቤተሰብን ሊጎዱብኝ ይችላሉ ብለው መጠን በላይ የሆነ ጥንቃቄ ሲያደርጉ የቤተሰብ አባሉ ያንን ይገባዋል። ስለዚህ እንደዚህ አይነት ችግሮች እየተከሰቱ መሆናቸውን፣ ቀስ በቀስ እያደጉ መሆናቸውን በሚያዩበት ጊዜ እንግዲህ ወደ እርዳታ መሻት የሚሄደው የችግሩ ምልክቶች መታየት ሲጀምሩ ህመሙን ከሚያባብሱ ተገቢ ያልሆኑ አንድም ስለ ችግሩ ካለማወቅ የመነጩ ድርጊቶች ይልቅ ችግሩን ተረድቶ በሕክምና ወደሚረዳበት ስፍራ በጊዜ መውሰድ ውጤቱንም እንደሚያሳምረው ያስረዱት ዶክተር መስፍን አርያ ችግሩ ስር ሲሰድና ከሕክምና ሊዘገይ ከሚችልባቸው የኑሮ ሁኔታዎች አንዱን ያነሳሉ። የሚያሳዝነው ነገር ብዙዎች በዚህ በያዝነው ዘመን ውስጥ ብቻ መኖር እየተጀመረ ስለመጣ ለምሳሌ በእኛም ሀገር ቢሆን ሰዎች ከክፍለ ሀገር ወደ ትልልቅ ከተሞች እየገቡ ስራ እየያዙ ከቤተሰብ ርቀው ብቻቸውን መኖር በሚጀመርበት አኳኋን ላይ ቶሎ ማስተዋሉ ሊቸግር ይችላል። በዚህም ጊዜ እንግዲህ የቀረቡት ሰዎች ባልደረቦች፣ ወይም የስራ ጓደኞች ወይም የትምህርት ቤት ጓደኞች ሊሆኑ ይችላሉ። እንደዚያ በሚሆንበት ጊዜ እንግዲህ ጓደኞችም ቶሎ ችግሩን ተረድተው እርዳታ ወደሚገኝበት ቦታ ወደ ማምጣቱ መሄድ ተገቢ ነው። ለየት ያለ የፍቅር ገጽታ የፍቅር ስሜትን ሰበብ ያደረገ እወደዋለሁ ወይም እወዳታለሁ ሳይሆን ይልቁንም ተወድጃለሁ፣ ታፈቅረኛለች ወይም ያፈቅረኛል ሲሉ ከእሱ ወይም ከእርሷ ጋር አንዳችም ግንኙነት የሌለውን ሌላ ሰው በዚያ ስሜት ተጋሪነት ማቅረብ እና ያን የሌለ ሁኔታ የፈጠረው እምነት ወይም ማስተሳሰብ ተከትሎ ደግሞ የሚፈጠረው አደገኛ ሊሆን እንደሚችል ነው ዶክተር መስፍን የሚያስረዱት። በተለይ ይሄ ቀደም ብዬ እየጠቀስኩት ሮቶማኒክ ወይም ደግሞ ሌሎች ሰዎች አፍቅሮኛል ወይም ተፈቅሬአለሁ የሚለው አይነት የአስተሳሰብ መዛባት ደግሞ በጣም አደገኛ ነው። ለምሳሌ አንድ ወጣት አንዲት ልጅ አፍቅራኛለች ብሎ ያስባል። ያቺ ወጣት በምንም አይነት ስለዛ ወጣት አስባም አልማም ላይሆን ይችላል። በዚህም ጊዜ ያ ሰው እሷን መከታተል ይጀምራል። አላግባብ የሆነ ክትትል ማድረግ ይጀምራል። በዚያን ጊዜ እንግዲህ በሁለቱ መሀል ከፍተኛ የሆነ እሰጥ አገባ ይጀምራል። በዚያን ጊዜ ያቺ ወጣት ባላወቀችው፣ ባልፈለገችው ሁኔታ ለአደጋ ተጋላጭ ትሆናለች። አይነቶቹን ነገሮች ላይ ህብረተሰቡ ስለ አስተሳሰብ መዛባት እንግዲህ አማርኛ በትክክል እስክናገኝለት ኢሉዥን ብለን ስለ ዘረዘር ነው የአእምሮ ጤና ሁኔታ በትክክል መገንዘብ አለበት። አንዱ ትልቅ ግንዛቤ ግን ምንድን ነው? ይሄ የውሸት ነገር አይደለም። ሰዎች በዛዎች ችግር ውስጥ የሚያልፉ ሰዎች መቶ በመቶ አምነውበት ነው የሚሄዱበት ስለዚህ እኛ ውጭ ላለነው ሰዎች የተዛባ ነው እንላለን እንጂ በእነሱ ሂደት ውስጥ ግን ሆነን ስናየው እነሱ ትክክለኛ ነው ብለው ነው የሚያምሩት። ስለዚህ መፍትሄው ማጣጣል አይደለም፣ ህክምና እንዲያገኙ ማድረግ ነው። በትክክል መፍትሄው እንዲህ አይነት አንተን ማን ይከታተላል፣ አንተ ማን ስለሆንክ ነው አንተን የስለላ ድርጅቱ የሚከታተለ ቢባል ምንም መፍትሄ የለውም። ወይም ደግሞ አንተ ከማን በልጠህ ነው ወይም አንቺ ማን ሆነሽ ነው እንዲህ አይነቱ ታዋቂ ሰው አንቺን የሚያፈቅረው፣ አይደለም ጥያቄው። ያ ሰው በዛ ችግሩ ስላለ ለችግሩ መፍትሄ ወይም መፍትሄ ሴትን ከሆነች እንድታገኝ ማገዙ ላይ ነው ዋናው ትልቁ ነገር፣ እሱ ላይ ነው እንጂ አይደለም ብሎ መከራከሩ ምንም ጥቅም የለውም ማለት ነው። ስለዚህ እንደዚህ ከሆነ እንግዲህ ቤተሰብ አባላት ላይ ትልቅ ኃላፊነት ይኖራል። ስለዚህ የቤተሰብ ኃላፊዎች እንግዲህ ወይም የቤተሰብ አባላት እንዲህ አይነቱን ሰው ወደ ሕክምና ማምጣቱ በጣም ቀላል አይሆነላቸው ምክንያቱም ቀደም ብዬ እንዳልኩት በእንዲህ አይነት ሂደት የሚሄዱ ሰዎች አምነውበት ነው ስለዚህ አምነውበት ስለሆነ ወደ ሕክምና ቦታ አሳምኖ ማምጣቱ ብዙ ጊዜ ከባድ ይሆናል። ነገር ግን እነኛ ሰዎች አንድ ጊዜ ወደ ሕክምና ከመጡ በኋላ የሚቀጥለው ሂደት ቀላል ነው የሚሆነው የተሻለ ነው የሚሆነው። ለምን መጀመሪያ ሐኪሙ የሚሰራው ስራ ቢኖር መተማመንን መፍጠር ነው። ከዛ ሰው ጋር ሐኪሙ ወይም ቴራፒስቱ ወይም የሕክምና አገልግሎት የሚሰጠው ባለሙያ የመጀመሪያውን መተማመን ከዚያ ሰው ጋር ከፈጠረ የሚቀጥሉት ግንኙነቶች እየቀለሉ ይሄዳሉ። ዶክተር መስፍን፣ በጥርጣሬ ስሜት ከተዋጠው የችግሩ ተጎጂና ሐኪሙ መካከል መተማመን ከተፈጠረ በኋላስ ለመሆኑ የዚህ አስተሳሰብ መዛባት ችግር ሁነኛ የህክምና መፍትሄ ፍለጋው ከየት ነው የሚጀምረው? በእርግጥ አንድ ሐኪም ወይም የህክምና ባለሙያ እንደዚህ አይነት የአስተሳሰብ መዛባት ችግር ያለበት ሰው ሲያጋጥመው የሚያደርገው ነገር ቀጥታ ወደ ህክምናው መሄድ ሳይሆን ይሄ የአስተሳሰብ መዛባት ከምንድን ነው የመጣው የሚለውን ነገር ማጣራት ነው። ለምሳሌ የተለያዩ በአንጎል ውስጥ ያሉ ችግሮች ወይም ውጥረቶች እንደዚህ አይነት ችግርን እንዲከሰት ሊያደርጉ ይችላሉ። የታወቁ አሉ። አንጎል ውስጥ ይሄ ባዛል ጋንግሊያ የምንለው አለ። የሊምቢክ ሲስተም የምንለው አንጎል ውስጥ ያሉ ስርአቶች አሉ። እነሱ በሚዛቡበት ጊዜ ወይም እዛ ውስጥ ችግር በሚከሰትበት ጊዜ ይህንን የአስተሳሰብ መዛባት ሊያመጣ ይችላል እና መጀመሪያ ባለሙያ የሚያደርገው ነገር ይሄ ነገር የመጣው ከምንድን ነው ወይም ከመርሳት ችግር ጋር ወይም አልዛይመርስ ወይም ፒክ ከሚባለው በሽታ ጋር ተያይዞ ነው ወይስ የአካል እጤዎች ለምሳሌ ይሄ አድሬናል፣ ታይሮይድ እና የፓራ ታይሮይድ የምንላቸው እጤዎች አሉ አንጎላችን እና የተለያዩ ሰውነታችን ክፍሎች ውስጥ የእነሱ መዛባት ነው ወይስ አካል እንቅስቃሴ ይሄ ሜታቦሊዝም የምንለው ከሱ ጋር የመጣ ችግር ነው። እነኝ እነኝህ ነገሮች መጀመሪያ ማየት ይኖርበታል። ከጉበቱ ከኩላሊቱ ከመሳሰለው ትልልቅ የሰውነት ክፍሎች መዛባት ነው የሚለውን ነገር እነኝህ በሙሉ በደንብ ተጣርተው ከታዩ በኋላና ምክንያቶች አለመሆናቸው ከታወቀ በኋላ እንግዲህ በሚቀጥለው ደረጃ ያለው ነገር ምንድን ነው? በቀጥታ ወደ ሕክምናው መግባት ነው። እነኝህ መሆናቸው ቀደም እየጠቀስኳቸው? የሰውነት ክፍሎች የማካላት መዛባት ከሆነ ሕክምናው እነኛን እዚያ እነኛ ላይ ያተኮረ ይሆናል። ስለዚህ እንግዲህ እንደዛ ደግሞ ከሆነ የሕክምና ባለሙያሎቹ የአእምሮ ሐኪሙ ብቻ አይሆንም እዚህ ውስጥ የሚገባው የውስጥ ደወ ስፔሻሊስቱ ወይም ባለሙያው ሊገባ ይችላል። የጉበት ወይም የኩላሊት ወይም የእጢዎች ወይም የኢንዶክራይን የምንላቸው ስፔሻሊስት እዚህ ውስጥ ሊገባ ይችላል እና ወይም የአንጎል ቀዳጁ ሊገባ ይችላል የነርቭ ሀኪሙ ሊገባ ይችላል ስለዚህ የስራ ድርሻው በጣም ሰፊ ይሆናል ግን እነዚህ ሁሉ ነገሮች ከሌሉ ቀደም ብዬ እንዳልኩት የስነ ልቦና ሀኪሙና ሀኪሙ የአእምሮ ሀኪሙ ድርሻ ሊሆን ይችላል በተለይ የአእምሮ ሀኪሙ ቀደም ብዬ ያልኩት እርስ በርስ መረዳዳቱ ትክክል ከሆነ ትረስት ወይም ደግሞ አመኔታው መተማመኑ ጠንካራ ከሆነ በኋላ ከዛ የመጀመሪያዎቹን ምልክቶች ሊያጠፉ የሚችሉ መድኃኒቶችንም ሊያዝ ይችላል እና ደረጃ በደረጃ መነጋገሮችም ሊኖሩ ይችላሉ። እንዲያ እንዲያ እያለ ከቤተሰብ እገዛ ጋራ የአስተሳሰብ መዛባት ወይም በጥቅሉ ደሉዥናል ዲዞርደርስ ወይም ቀውስ የምንላቸውን ማከም ይቻላል። በተለይ ከብዙ ስር ሰደድ ከሆኑ የአእምሮ ጤና ችግሮች ውስጥ ይሄኛውን ማከም ይቀላል። ቶሎ የመሻል እንዲያም ሲል የመዳን እድሉ ከፍተኛ ነው። እንዲ አይነቱ ነገር በተለይ እድሜ በጣም ከገፋ በኋላ የመጣ ካልሆነ በስተቀር ይህም እንደሱም እንኳን ሆኖ እድሜ እንዲገፋ ቀስ በቀስ ደረጃ በደረጃ እየቀነሰ እንዲሄድ ማድረግ ይቻላል። ሌላው መጥቀስ የምፈልገው የስሜት ሕዋሳት ለምሳሌ የመስማት፣ የማየት ና ምናምን የማሽተት በከፍተኛ ሁኔታ በሚጎዱበት ጊዜም ለዚህ ለአስተሳሰብ መዛባት ሊዳርጉን ስለሚችሉ የማዳመጥ አቅማችን እንዲጨምር ማድረጉና ሌሎችም ሕዋሳቶቻችን ያሉባቸውን ችግሮች እንዲስተካከሉ ማድረጉ በጣም ይጠቅማል። ብዙ ጊዜ በኋላ ላይ ከመጣ ማየት መሳን ጋራ ከአይነ ስውርነት ነው የሚባለው እና ከመቼ በኋላ ከመጣ የመስማት ችግር ጋራ የተያያዙ የአስተሳሰብ መዛባቶች በብዛት ይከሰታል። ይህ ማለት ማለት ነው። ሰዎች እንደ ልብ ከንፈርን አያነቡም እና የሚነገረው ነገር ሁሉ ስለነሱ መጥፎ ሊመስላቸው ይችላል በደንብ ስለማያዳምጡት ወይም ምንም ስለማይሰሙ እና ምንድ ሊያደርሶቹ ነገሮች የተለያዩ ችግሮችን ሊከሰት ሊያደርጉ ይችላሉ። መልካም ዶክተር መስፍን አርያያ ይህን የተዛባ አስተሳሰብ ያስከተለውንና በሕክምናውን ማጠራር ደልዥን በመባል የሚታወቀውን መሰረት የለሽ እሳቤና እምነት ምንነት፣ የህመሙን አይነቶች፣ የቤተሰብ አባላት ድርሻና ሕክምና በተመለከተ ተከታታይ ቅንብር ለሰጡን ጥልቅ ሙያዊ ማብራሪያ ለጊዜው አመሰግናለሁ በሌላ ሙያዊ ትንታኔ በሚሻ ፕሮግራም መልሰን እንደምናገኘውም አምናለሁኝ ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አሉላ፣ እኔም በጣም አመሰግናለሁ። አድማጮችንም፣ አንተንም ቪኦኤንም አመሰግናለሁ ድሉን ስለሰጣችሁ። አድማጮች፣ ወደ ምሽቱ የመጨረሻ ቅንብር እናልፋለን። ንግድና ምጣኔ ሀብት ኢትዮጵያ ኤልኒኞ በተባለ የአየር ጸባይ ለውጥ በኢትዮጵያ ለበርካታ ወራት የዘለቀ ድርቅና ባለፈው አንድ ወር ደግሞ ወቅቱን ያልጠበቀ ዝናብ የጎርፍ አደጋ አስከትሏል። በአጠቃላይ 10.2 ሚሊዮን ሰዎች በድርቁ ሲጎዱ በጎርፍ አደጋው ደግሞ እስካሁን ወደ 8600 ሰዎች ከቤት ንብረታቸው መፈናቀላቸውና ተጨማሪ 100 ሺህ ሰዎች ወደፊት እንደሚፈናቀሉ የኢትዮጵያ መንግስትና አጋር ዓለም አቀፍ ተቋማት አስታውቀዋል። የዚህ ሁሉ የዞረ ድምር በምጣኔ ሀብቱ ላይ ጫና አሳድረዋል። የዚህ ዓመት የኢትዮጵያ እድገት ከነበረበት ሁለት ዲጂት ዝቅ ብሎ በ4.5 ከመቶ እንደሚያድግ የዓለም የገንዘብ ድርጅት በሚያዝያ ወር ይፋ አድርጓል። በዚህ ዙሪያ ለመወያየት ከ30 ዓመታት በላይ የዓለም ባንክን ጨምሮ በተለያዩ ተቋማት የሰሩትን ዶክተር አክሎግ ቢራራን ሄኖክ ሰማግዜር በእንግድነት ጋብዟል። ጫናው በጣም ከፍተኛ፣ እንዲያውም እየቀደም ነው ሊታወቅ የሚችለው። ምክንያቱም የእድገቱ መጠን ድሮ ድርብ አሃዝ ተብሎ ይነገር የነበረው አሁን አራት ነጥብ አምስት በመቶ ይሆናል በሚባልበት ጊዜ ሁኔታውን ያባብሰዋል የሚል ግምት ነው ያለኝ። እንግዲህ ሁኔታውን አስመልክቶ ደግሞ ያው አስቸኳይ እርዳታ መንግሥት እየሰጠ እንደሆነ የመልሶ የማቋቋም ስራዎችን ደግሞ ወደፊት በእቅድ እንደያዘ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አቶ ምትኩ ካሳ ገልጸውልናል። እስኪ እንስ በመጀመሪያ ደረጃ ይሄ የኢሊኖ ክስተት በሚኖርባቸው አመታት ድርቅን ተከትሎ የሚዘንበው ከመደበኛ በላይ ስለሚሆን ከመደበኛ በላይ ዝናብ የሚያገኙ አካባቢዎች ቅጽበታዊ የጎርፍ አደጋ የመከሰት እድላቸው ሰፊ ነው። ስለዚህ ኢትዮጵያንም ስንወስድ በሁለት ሺ አስራ አምስት አስራ ስድስት በኢሊኖ ተጽዕኖ ስር በመሆኗ እንግዲህ በሃምሳ አመት ታሪኳ ውስጥ ትልቅ የሚባል ድርቅ አደጋ ነው ያጋጠማት ይህንን ተከትሎ አሁን እየዘነበ ባለው የበልግ ዝናብም ብዙዎቹ አካባቢዎቻችን ላይ ከመደበኛ በላይ የሆነ ዝና ዝናብ ነው እያገኙ ያሉት። በዚህኛው ከመደበኛ በላይ ሆነው ዝናብ ነው ቅስፈታዊ ጎርፍ አደጋ እያስከተለ የሚገኘው። ዶክተር አክሎግ እንግዲህ እንደዚህ አይነት ቅስፈታዊ አደጋዎች በሚከሰቱ ጊዜ የሀገር እድገት እንዳይስተጓጎል መንግስታት በፖሊሲ ደረጃ ምን ማድረግ ይችላሉ? ከሌሎች ሀገሮች ልምዶች እስኪ ተመልክተን የኢትዮጵያ መንግስት ምን ቢያደርግ በማህበረሰቡ ላይ ጉዳቱ አነስተኛ እንዲሆን ሊያደርግ ይችላል? እኛ ኢትዮጵያውያን የድርቅ ረሃብ ሲከሰት የመጀመሪያ ጊዜ አይደለም። በተከታታይ ተጎድተናል። ብዙ ሚሊዮን ህዝብ ተጎድቷል። ብዙ ሀብት ወድሟል። እና ካለፉት የድርቅ ረሃቦችና ጎርፎች ምን ተምረናል የሚለው ጥያቄ አግባብ ያለው ይመስለኛል። እንግዲህ ችግሮች በሚከሰቱበት ጊዜ አንድ መንግስት ወይም አንድ ህዝብ፣ አንድ ሀገር ካለፈው መማር ይኖርበታል የሚል እምነት አለኝ። እንግዲህ መማር ማለት ምንድን ነው? ችግሩ እንዳይከሰት ልዩ ልዩ ግብአቶችን አድርጎ የሚጎዱ ቦታዎች ላይ ለምሳሌ ድርቅ በሚያጠቃቸው ቦታዎች ላይ ሊሰሩ የሚገባቸው እንትኖች ስራዎች አሉ። ሌሎች ሀገሮች እንዳደረጉት ህንዶች አድርገውታል። ታንዛኒያም አይተነዋል፣ በኬንያም አይተነዋል፣ በሳሄል በተባለው ቦታም ታይቷል። የአሜሪካ የተራድኦ ድርጅት ብዙ ጊዜ የጻፋቸው እና ያሳሰባቸው ነገሮች ነበሩ። መጀመሪያ አስቀድሞ ጥንቃቄ መደረግ አለበት የሚል ነው። ይሄ ሬዚሊየንሲ የተፈጥሮ ችግርን ለመቋቋም አስቀድሞ ማሰብ፣ አስቀድሞ ፕላን ማድረግ፣ አስቀድሞ ግብዓቶችን ስራ ላይ መዋል ያስፈልጋል የሚል ነው። ለምሳሌ ድርቅ ተከታታይ ከሆነ ዝናብ በሚዘንብበት ጊዜ ዝናቦች መቋት ይኖርባቸዋል። ይሄን ለማድረግ ይቻላል አይቻልም የሚል ጥያቄ ኢንሴንቲቭ ላላ ይቻላል። ሌሎች ሀገሮች ያደረጉትን ኢትዮጵያ ውስጥ ለማድረግ ይቻላል። ሙከራው ግን አለ። አሁን የውሃ ማቆር አስቀድመው የገለጹትን መልሶ የማቋቋምና በአስቸኳይ ደግሞ በፍጥነት እርዳታ ለማቅረብ የሚሰሩ ስራዎችን ሰንሰለቱ አለ። ኢትዮጵያ ውስጥ የሌለው የጠፋው ምንድን ነው? አቅም ግንባታ በሚባልበት ጊዜ ራሱ ህዝቡ ግብአቶች ያስፈልጉታል፣ ስልጣኔ ያስፈልገዋል። እንዴት አድርጎ እንደሚሰራው፣ እንዴት አድርጎ እንደሚጠብቀው፣ እንዴት አድርጎ እንደሚ ዘጋጅ አቅሙን ጠንካራ ማድረግ ያስፈልጋል። ይሄ ፖሊሲ ኢንተርቬንሽን የሚባለው የፖሊሲ ግብአት የሚባለው ምንድን ነው? ህዝቡ ራሱ ችግሩን አስቀድሞ አስተውሎት ራሱንን እንዲችል የማድረግ ኢንተርቬንሽን ያስፈልጋል። የፖሊሲ እንትን ነው መዋቅሩ። የኢትዮጵያ ኢኮኖሚ መዋቅር እኮ አሁንም ቢሆን የገጠር ኢኮኖሚ ነው ያለው። የገጠር ኢኮኖሚ በሚባልበት ጊዜ እንግዲህ ማንን እና ጎልምስ የሚለው ጥያቄ በጣም አግባብ ያለው ይመስለኛል። ስለዚህ መጎልመስ ያለበት ህብረተሰቡ ነው። ህብረተሰቡ ራሱን እንዲደግፍና ራሱን እንዲረዳ መደረግ አለበት። የውጭ እርዳታ ለምሳሌ በገፍ ይሰጣል አይደለም። የውጭ እርዳታና የአገር ውስጥ አመራር መያያዝ ይኖርባቸዋል። የምግብ እርዳታ ብቻ ሰጥቶ ችግሮቹ ይወገዳሉ የሚል እንትን እምነት የለኝም በበኩሌ። እንዲያውም የምግብ እርዳታ ብቻውን አንድን አገር ከአደጋዎች ሊከላከል አይችልም። ጠንካራ የሆነ ህብረተሰብ ለእንትን ድርቅን ወይም ደግሞ ጎርፍን ለመቋቋም የሚያስችል የህብረተሰብ እንትን ያስፈልጋል። ይሄ ደግሞ መንግስት ግብዓቶችን በሚሰጥበት ጊዜ ይሄ የኤክስቴንሽን ሰርቪስ የሚባለው ለምሳሌ የአቅም ግንባታን ማጠናከር ይኖርበታል። እንደዚህ የመሳሰሉ እንትኖች ኢንተርቬንሽንስ ያስፈልጋሉ። ህዝቡ ተሳታፊ መሆን አለበት። ህዝቡ ራሱ አቅሙን መገንባት አለበት። ከዚያ በላይ ደግሞ አቶ ሄኖክ እኔ የማሳስበው የኢትዮጵያ ተከታታይ የሆነ የድርቅ እና የጎርፍ ችግር የሚያመለክተው ነገር አለ። ይኸውም ምንድን ነው? አገሪቱ ህዝቧ መቶ አንድ ሚሊዮን ደርሷል። መቶ አንድ ሚሊዮን ህዝብ በገጠር እርሻ ብቻ የስራ እድል መፍጠር አይቻልም። ኢንዱስትሪ መስፋፋት ይኖርበታል። ከኢንዱስትሪ ጋር የተያያዘ የእርሻ እቅድ መኖር አለበት። ኢንተግሬትድ የሆነ ብሔራዊ የሆነ አንዱ ሌላውን የሚደግፍ የኢኮኖሚ ስርዓት መዘርጋት አለበት። የኢትዮጵያ የተነጣጠለ እና አንዱ ሌላውን የማይደግፍ ሆኖ ነው ያገኘሁት። በጣም ነው የማመሰግነው ዶክተር አክሎክ ቢራራ የልማት ምጣኔ ባለሀብት። በጣም አመሰግናለሁ አቶ ሄኖክ።